so ከዛሬ ጀምሮ የኮሮና ቫይረስ ወረርሽኝን ለመከላከል የወጣውን ህግ በማይተገብሩ አካላት ህጋዊ እርምጃ እንደሚወስድ የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል አስታወቀ ዳግም ትኩረት ለኮቪድ-19 ንቅናቄ በሚል መሪ ቃል ባህር ዳር ከተማ የጎዳና ላይ ግንዛቤ ማስጨበጫ መድረክም ተዘጋጅቷል በመድረኩ ላይ አንድ ከቫይረሱ ያገገሙ ግለሰብ የጥንቃቄ መተግበሪያዎችን ባለመፈጸማቸው ከባድ የጤና ቀውስ ውስጥ መውጣታቸውን በመግለጽ ተሞክሯቸውን ለታዳሚዎች አካፍለዋል። አስቴር ምስጋናው ዝርዝሩን ይዛለች። መመሪያ 32 2013 መተግበርንና የተፋዘዘውን ኮቪድ-19 ወረርሽኝን መከላከልና መቆጣጠር የሚያስችል ስራ በተለየ ሁኔታ ለመስራት መታቀዱን ነው ዛሬ የተገለጸው። በተለይ የመህጎችን ማለትም ማስክ ማድረግ፣ መራራቅ፣ መታጠብና መከተብን በጥብቅ ተግባራዊ እንደሚሆኑና ይህንን በማይተገብሩ ላይ ህጋዊ እርምጃ መውሰድ እንደሚጀምር የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል አስታውቀዋል። ዛሬ በባህር ዳር ከተማ ጎዳና ላይ ዳግም ትኩረት ለኮቪድ-19 ንቅናቄ በሚል መሪ ቃል የግንዛቤ ማስጨበጫ መድረክ ተካሂዷል። በመድረኩ ላይ ከጥንቃቄ ጉድለት በኮቪድ ተይዘው የነበሩና ኋላ የሚያገገሙ በባህር ዳር ዩኒቨርሲቲ የሶስተኛ ድግሪ ተማሪ የሆኑት ዳንኤል መኮንን የበሽታውን አስከፊነትም ለታዳሚው አሰምተዋል። ታመው ከተሻላቸው ሰዎች መካከል አንዱ ነኝ። ኮቪድ-19 ሊይዘን የሚችለው የኮቪድ-19 ያሰመራቸውን ቀይ መስመር ካለፍን ነው። እጃችንን መታጠብ አለብን፣ ማስክ መጠቀም አለብን፣ እርቀታችንን መጠቀም አለብን። ስለዚህ እኔን የያዘኝው በእርግጠኝነት እነዚህን ሕጎች እጥሻለሁ ማለት ነው። ከፍተኛ የሆነ ትኩሳት፣ ከፍተኛ የሆነ ላበት እየዘፈቀ ያን ተከትሎ የሚነሳ ማርገብገብ አለ ልቤውን ልቅ እስኪል ድረስ ምርመራ ሲያደርጉልኝ ፖዘቲቭ ነኛሉም አጠቃላይ ግን በሐኪሞች ትእዛዝ ብቻ የታዘዘልኝ መድኃኒት ብቻ ስወስድ ስለነበረ እንደተሻለኝ ለማገገም ብዙ አልሰደብኝም። የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል አባል የሆኑ የሰላምና ደህንነት ምክትል ቢሮ ኃላፊ አቶ ገደቤ ኃይሉ የጸጥታ መዋቅሩ ህግን ከማስከበር አኳያ ለሚያደርገው እንቅስቃሴ ህብረተሰቡ ተባባሪ እንዲሆንም ጥሪ አቅርበዋል። ከዚህ በኋላ ኮቪድ 19ን ለመከላከል የተቀመጡ ህጎች መተግበራቸውን እያረጋገጥ መንቀሳቀስ አለብን። በዚህ ረገድ ምንም አይነት መዘናጋት መኖር የለበትም። ከዚህ ጋር በተያዘ መንገድ ለህዝቡና ለወጣቱ ማሳለፍ እንፈልገው የጸጥታ መዋቅሩ ብቻውን ህጉን በማስከበር ተግባራዊ ሊሆን አይችልም፣ ውጤታማ ሊሆን አይችልም። ህዝቡም ወጣቱም ከጸጥታ መዋቅሩ ጎን በመሆን ይሄ ያለምንም ምህረት እኛን የሚወስድ እና የሚገድል በሽታ የተከለከሉ ህጎችን አውቆ ከጸጥታ መዋቅራችን ጎን በመሆን እንዲከላከል ጥሪን አሳልፋለሁ። በአማራ ክልል በሁሉም ከተሞች የንቅናቄ መድረክ ይካሄዳልም ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር